አንዳንድ የምዕራቡ ዓለም የዲፕሎማቲክ ጽፈት ቤቶች በአስቸኳይ አዋጁ ቅሬታቸውን ደጋግመው አሰምተዋል። ይህንን ነጥብ በሚመለከት ቃል አቀባዩ መለስ ዓለም ለዶቼ ቬለ ምላሽ ሰጥተዋል። መቀመጫቸውን አዲስ አበባ ያደረጉ ዲፕሎማቶች በግልጽ ማብራሪያም ሰጥቷቸዋል። የአስቸኳይ ጉዳይ ሁኔታ ከዓለም አቀፍ ሁኔታ አንጻር መታየት አለበት። በዓለም አቀፍ ሕግ አስቸኳይ ጉዳይ የማውጣት ጉዳይ የየሀገሩ የተናጠል ውሳኔ ነው። ስቴት ፕሪሮጌቲቭ ይሉታል በእንግሊዝኛ። ይህም ስለሆነ የአስቸኳይ ጊዜ አውጥተው ሁለትም ዓመት ሶስትም ዓመት የቆዩ ሀገሮች አሉ፣ አውሮፓም፣ አፍሪካም፣ ሌላም ቦታ። ስለዚህ ለአንዱ ሲሆን ትክክል፣ ሌላው ሲሆን ስተት አይሆን። ከዛ ውጭ ከዓለም አቀፍ ሁኔታዎች ከኢትዮጵያ አንፃር እንዲሁ እኔውና የአስቸኳይ ጉዳይ ሁኔታ የእኛ ጉዳይ ነው፣ የውስጥ ጉዳይ ነው። መቃወም መደገፍ የሚችሉት ኢትዮጵያውያን ናቸው። ነጻነት እና ይሄ ነጻነት ብዙ ዋጋ ተከፍሎበታል። በአገር ቤት የምናደርገውን ነገር በተመለከተ ሞግዚት አያስፈልገንም። የስደተኞች ጉዳይን በሚመለከት ኢትዮጵያ ከተለያዩ ክፍል ዓለማት ለተሰደዱ እና ለጥገኝነት ጥያቄዎች ከ ስምንት መቶ ሺህ በላይ ለሚሆኑ በማስተናገድ ላይ እንደምትገኝ ተብራርተዋል። ከጅቡቲ ጋር ያለው ግንኙነት ሀገሪቱ ያላት ወደብ ሁለገብ እንደመሆኑ ለሌሎች ተጠቃሚዎች፣ ኢትዮጵያን ጨምሮ ማለት ነው አገልግሎት እንደምትሰጥ ተብራርተዋል። ሌላው የኢትዮጵያና የሩሲያ ዲፕሎማሲያዊ ግንኙነት የመሠረቱበት 120 ዓመታትን በሚያከብሩበት ዘመን ይህ የታሪክ ሂደት ተጠናክሮ እንደሚቀጥል ቃል አቀባዩ አቶ መለስ ዓለም ዘርዝረውታል። በንግግር መክፈቻቸው መስሪያ ቤታቸው በግማሽ ዓመቱ የኢኮኖሚ ዲፕሎማሲያዊ ውጤት ሰባ ሁለት ያህል ታላላቅ ኩባንያዎች የቅድመ ዳሰሳ ጉብኝት አከናውነዋል በማለት ትላልቅ ኩባንያዎች ሲባል ከአምስት መቶ ሚሊዮን እስከ ቢሊዮን ዶላር አቅም ያላቸውን ነው። የመመልመል ወደ አገር ቤት እንዲገቡ ማድረግ፣ ከገቡ በኋላ በስራ ሂደት የሚያጋጥማቸውን ችግሮች የመፍታት ስራ ይሰራል። በአጠቃላይ ግን በስድስት ወር ውስጥ አንከር ኢንቨስተርስ ወይም የመልህቅ ባለሀብቶችን ከመሳብ አንጻር ወደ 100% አካባቢ በእጥፍ ተኪዷል። በተመሳሳይ መካከለኛና አነስተኛ ኢንቨስትመንት ላይ ያሉ ባለሀብቶችን በተመለከተ እሱም ራሱ ወደ 537 እንደዚህ አካባቢ ሄዷል። በስድስት ወሩ ወደ ሀገራችን የሚመጡትም ወደ ስራ እየገቡ ያሉ የኢንቨስትመንት እድሎች ቁጥር በፊት ከነበረው ትርጉም ባለው ደረጃ የቀነሰ አይደለም። ቀደም ሲል ለመግለጽ እንደሞከርኩት ኢንቨስትመንት መረጋጋት ይፈልጋል። ኢንቨስትመንት ሰላም ይፈልጋል። ስጋቶቹን ቶሎ ተጨምሮ የመቅረፍ ቀርፎም ወደ ተረጋጋ ሁኔታ የመግባት ስራ ሊሰራ ይገባል። ከዛ ውጭ ግን በስድስት ወሩ ወደ ሀገራችን ከፍተኛ ቁጥር ያላቸው ባለሀብቶች እየገቡ ነው። በቱሪዝም መስክም ኮንፈረንስ ቱሪዝምን ጨምሮ በርካታ ቱሪስቶች ወደ ሀገራችን እየገቡ ነው። ትልቁ ቁም ነገር በቀጣይ የሚሰሩ ስራዎች ላይ የውጭ ጉዳይ ሚኒስቴርም ሌሎች ሴክተር መስሪያ ቤቶችም ተቋሞችም ብዙ ስራ ይጠብቀናል ብሎ ማለት ይቻላል። ጌታቸው ተድላ ሀይል ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ